የግንቦት ሰባት አመራርና አባላትን ለመቀበል ዋና ዋና የአዲስ አበባ ከተማ አደባባዮችና መንገዶች በኮከብ አልባው ባንዲራ አሸብርቀው ነበረም። ትላንት ከቄሮ ተላለፈ በተባለውና በማህበራዊ ሚዲያዎች በተሰራጨው መልእክት የግንቦት ሰባት ደጋፊዎች የተሰቀሉትን ባንዲራ እንዲያነሱ ካልሆነ ግን ለማንሳት እንገደዳለን የሚል መልእክት እንደተላለፈም አዲስ አበባ በጭንቀት ተውጣ ነበረ የዋለችው። የተፈራው አልቀረም። የኦነግ ደጋፊ ወጣቶች በተለይ በአስኮ መድኃኔ ዓለም አካባቢ ኋላም እስከ አውቶቢስ ተራ በዘለቀው ግጭት ቁጥራቸው በውል ያልታወቁ ሰዎች ተፈንክቷል። በበርካታ ተሽከርካሪዎች ላይም ጉዳት ደርሷል። በዛሬው ዕለትም በሰሜን ማዘጋጃና በተለያዩ አካባቢዎች ግጭቶች ተከስተው ፖሊስ አስለቃሽ ጋር ስተጠቅሞ ለማረጋጋት ሞክረዋል። በተለያዩ የአዲስ አበባ ከተማዎች ተዘዋውረን እንደተመለከትነው በተለይ አደባባዮች በኦነግ አርማ ተቀብተዋል። ፖሊሶች ደግሞ ግጭቶች እንዳይከሰቱ በየአደባባዩ በየመንገዱ፣ እንዲሁም ጎርጊስ በሚገኘው የምኒልክ ሐውልት ጠንካራ ጥበቃ ሲያደርጉ ተመልክተናል። የአዲስ አበባ ከተማ ነዋሪዎች በጭንቀት ተውጠዋል። በመንግስትና በግል የሚሰሩ በርካታ ነዋሪዎችም ቤት መዋልን መርጧል። የተወሰኑ ሱቆችም ተዘግቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት መግለጫም የመናገር ነጻነት የመረጡት አርማ ማውለብለብንም እንደሚጨምር በመሆኑም ሁሉም ነገር በመቻቻል መሆን እንዳለበት ካልሆነ ግን መንግስት እርምጃ እንደሚወስድ አስጠንቅቋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል በበኩላቸው የፈለጉት ባንዲራ መትከል፣ ማውለብለብ የሚቻል መሆኑን ገልጸው የህዝብ አደባባዮች፣ መንገዶችና የኤሌክትሪክ ቋሚ ምሰሶዎችን ቀለም መቀባት ግን ትክክል አይደለም፣ በመሆኑም ህግና ስርዓት ለማስከበር ፖሊስ እርምጃ ይወስዳል ብለዋል። ይህ ዜና በተጠናቀረበት ሰዓትም በተለያዩ አካባቢዎች የኦነግ አርማ በአደባባዮች እንተክላለን የለም አትተክሉም በሚል ወጣቶች መካከል ከባድ ፍጥጫ እየታየ መሆኑን ታውቋል። ከተማዋ በከባድ ውጥረት ትገኛለች። ህዝቡ ግጭቱ ተስፋፍቶ ደም መፋሰስ እንዳይከሰት ስጋት ላይ ነው። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም